አንድ ሺ አራት መቶ ዘጠና አራተኛው የነቢዩ መሐመድ ልደት መውሊድ ሰሞኑን በደማቅ ስነ ስርዓት ተከብሯል። ምዕመናንን በክብር ተቀብላ በልዩ ህብር ያስተናገደችው ጀማ ንጉስ የዚህ ፕሮግራም የትኩረት ማዕከል ናት። ከደቡብ ወሎ አልቡኮ ወረዳ አስራ ሁለት ኪሎ ሜትር ርቀት ላይ የምትገኘው ጀማ ንጉስ ከሁለት መቶ ዓመታት በላይ የዘለቀ መውሊድን የማክበር ልምድ እንዳላት መዛግብትን አጣቅሰው የታሪክ ምሁራን ይናገራሉ። በዓሉ የህዝብ ለህዝብ ግንኙነት የሚጎለብትበት ጥበብና ባህል ደምቀው የሚነግሱበትም ጭምር ነው። መስፍን አራጌ ዝርዝራለው ደት ለመጀመሪያ ጊዜ እየተከበረው በ1207 በመካከለኛው ምስራቅ የኢራቋ አድቢል አካባቢ በሞዛፊር አልዲን አነሳሽነት እንደሆነ መዛግብት ይዘክራሉ። ኢትዮጵያ ውስጥ ደግሞ በ17 ሃምሳዎቹ አጋማሽ በታሪካዊው ጀማነጎስ መስጊድ በኢስላማዊ እውቀትና ሃይማኖታዊ አባትነታቸው በእምነቱ ተከታዮች ክብር የሚሰጣቸው የመስጊዱ መስራች ሐጂ ሰይድ ሙጃሂድ ለመጀመሪያ ጊዜ የነቢዩ መሐመድ ልደት እንዲከበር አድርገዋል በሚለው ገድላቸው ይታወቃሉ። ለዚህም ነው ጀማ ንጎስ ከአድቢል የሐጂ ሙጃሂድ ዝና ከሞዛፊር አልዲን ጋር መነጻጸሩ። በገደላማ ቦታ በተቆረቆረው ጥንታዊ መስጊድ ዙሪያ ምዕመኑ በመሰባሰብ ዱዓ ወይም ጸሎት ያደርሳል። የቁርአን ጥቅሶች እየተጣቀሱ ለሀገር አንድነት፣ ለህዝቦች ሰላም ፈጣሪያቸውን ይማጸናሉ። በልዩ ህብረ ዝማሪያዊ ዜማ የታመመ እንዲድን፣ የተጣላ እንዲታረቅ፣ ያጣ እንዲያገኝ፣ ስለ ሀገርም ስለ ህዝብም ስለ ሰብልም ስለ እንስሳውም ተማጽኖ ይዳረጋል። በጅማ ንጉሥ የተለየ ገጽታና መገለጫ አለው። በዓሉ በአንድ ቀን አይጠናቀቅም፤ ለሶስት ቀናት ደምቆ ይዘልቃል። የመጀመሪያውን ቀን ራምሳ ይሉታል። እኛ ዋዜማ በሚለው ልንተካው እንችላለን። ከነቢዩ የልደት ቀን በፊት በመስጊዱ አካባቢ በመሰባሰብ ዝየራ ወይም ሰላምታ፣ ዱዓ ወይም ጸሎት ይደረጋል። በዚህ ሰዓት ሁለተኛውን ቀን አወል ብለው ሰይሞታል። ዋናው የነቢዩ ልደት ቀን ተዘክሮ የሚውልበት ሲሆን ስለ ነቢዩ ውልደት ታሪክና ገድል በስፋት ይዘከራል። ሶስተኛው ክትሚያ ይባላል። ማጠናቀቂያ እንደማለት ነው። ተስሎ የደረሰለት ስዕለቱን ያስገባል። ወደፊት ለማግኘት የሚፈልገው ማግኘት የሚሻውን ይሳላል። እናም ለአመቱ ሰላም ያድርሰን ብሎ ይሰናበታል። በዚህ ስፍራ የጾታ የብሔር፣ የእድሜ ልዩነት የለም። በተለይ ለእንደኔ አይነቱ ደራሽ እንግዳ አስደናቂ የሚሆንበት የክርስትና እምነት ተከታዮች የሙስሊም ወገኖቻቸውን ደስታ ለመጋራት መገኘታቸውን ሲያስተውል ነው። የመስጊዱ መስራች ሀጂ ሰይድ ሙጃሂድ አምስተኛ ትውልድ ነኝ የሚሉት ሀጂ መሐመድ ዑስማን ይህ ለእኛ የኖርንበት ያኖርነው የምናቆየው መገለጫችን ነው ይላሉ። ከመላው ኢትዮጵያ ይመጣሉ። እስላሙም ይመጣል፣ ክርስቲያኑም ይመጣል። ኦሮሞ አለ፣ አፋር አለ፣ ሱማሌ አለ። ሁሉም ሁሉም ይመጣሉ። ህዝቡም አሁን እንደምታዩት ተቃቅፎ አንድ ላይ እየተሳሳመ እየተላቀሰ ነው ዱዓ የሚያደርገው። እሰውም ሲጀምሩት እንደዚሁ ሁሉም፣ ማንኛውም ክርስቲያኑም፣ እስላሙም የሁሉም ጎሳ መጥቶ ዱዓ እንዲያደርግበት ነው የመሰረቱት። ከስርም እና አሁንም ድረስ ያው ነው። አሁን እንዲያውም እየባሰ ነው። ለዚህ ደግሞ ከሰሜን ሸዋ ግሼ ራቤል የመጡትና የክርስትና እምነት ተከታዩ አቶ ይልማ ቸርነት ህያው መሰከር ምስክር ናቸው። ቢያንስ አንድ 15 ዓመት ይሆነኛል፣ በየአመቱ እመጣለሁ። ክርስቲያንና እስላም አንድ ነው፣ በፍቅር ነው የምንኖረው። ስለዚህ ዛሬ የመጡት ሙስሊም ወንድሞቹ የመውሊድን በዓል ሲያከብሩ አብረው የደስታው ተካፋይ ለመሆን ነው። አዎት እንደዛ ነው የመጣሁት። ወረዳችን ግሼ ራቤል ነው። ከዛ አባታችን ሼህ ንድርስ የተባሉት እኛ ላይ እሳቸው ቤተክርስቲያን እያሰሩ ነው ያሉት ክርስቲያኑ እኛ ደግሞ ለእሳቸው መስጊድ እየሰራ ነው ያለን። አሁን በፍቅር ሁለታችን አንድ ጋር ሆነ አብረን እንኖራለን። ስለዚህ እሳቸውን ተከትዬ የምመጣው እንደዛ ነው። በፍቅር ነው። ከሀገሪቱ ከሁሉም አቅጣጫ ከሚመጣው ምዕመን ባሻገር ባህር አቋርጠው ድንበር ተሻግሮ የተገኙ የውጭ ዜጎችም ነበሩ። የመናዊው ተወላጅና የሳውዲ አረቢያ ነዋሪው መሐመድ አሊ በስፍራው ካገኘናቸው በርካታ የአረብ ተወላጆች አንዱ ነው። በአባቱ በኩል የኢትዮጵያ ተወላጅነት ያለው መሐመድ አሊ ከ25 ዓመታት በላይ በመመላለስ አካባቢውን ዘይሬያለሁ ወይም በቦታው ተገኝቼ ጸሎት አድርሻለሁ ይላል። የሃይማኖት አክራሪነት፣ የብሔር ጽንፈኝነት በሚቀነቀን ያለባት ዓለም ኢትዮጵያ ውስጥ ያለው አብሮነት ሁልጊዜም እንደሚያስደንቀው ይናገራል። ሁሉም የሚሰባስበው ለዱዓ ነው። አገርም ሰላም ነው የሚፈልገው አሉ። አንዳንድ ውስጥ ፊትና የሚያደረጉና የሚያጭጮርበት አለመስማት ነው። እነሱን ከሰማን ሁላችን እንወድቃለን። ምን የሚመክረው አገሩን መጀመሪያ አስቀድመን ከዛ በኋላ ነው የምናድገው። ይህንን ነው የምመኘው፣ ለሁሉም ለሀበሻ ህዝብ። ሌላው ከሳዑዲ አረቢያ የመጣው ምእመን ይህን ይላል። ሰላም ይሆን በግሬታ እና እዚህ መምጣት ትልቅ ነገር ነው። Going to an now. አማርኛ ትንሽ ትንሽ ነው የማውቀው። አመሰግናለን፣ እና እንኳን ደስ ያላችሁ። በዕለቱ ለምእመኑ የሚሆን ምግብ በማዘጋጀት ተግባር ተፍ ተፍ ሲሉ ያገኟቸው ኤርትራዊቷ ወይዘሮ ፋጡማ ሽፋ ናቸው። በሁለቱ ሀገራት መካከል የተፈጠረውን እርቅ ተከትሎ ወደ ኢትዮጵያ የዘለቁት ወይዘሮ የአካባቢው ታሪካዊነት ቀልባቸውን እንደሳበውና ከዚህ በኋላም በየዓመቱ ለማክበር እንደሚመጡ ተናግረዋል። በጣም ምርጥ ቦታ ነው፣ ቆንጆ ነው፣ ክብር ያለ ድምቅ ያለ በዓልዋ አለ እና ቆንጆ ነው እና በዓመት በዓመት እንድንመጣ ደሞ እቅድ አለን። እንሻላ ድማ በዚህ በበለጠ ደሞ ለሚመጣ ዓመት ደሞ እንሻላ ሆኖ ይቆየናል። 1494ኛው የነቢዩ መሐመድ ልደትን መውሊድ ያስተናገደችው ትንሿ ጀማ ንጉስ ከ100 ሺህ ህዝብ በላይ በማስተናገድ ደምቃ ነው የሰነበተችው። ቦታው ጥንታዊ ክታቦች ወይም ጽሁፎች፣ መካነ መቃብሮች፣ ሰይፎችና ሌሎች ታሪካዊና ሃይማኖታዊ ቅርሶች ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። Cut